ፈተናዎች ቢያጋጥሙንም በኢትዮጵያ የተጀመረው የለውጥ ሂደት ወደኋላ ኋላ አይመለስም ሲሉ የመንግስት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር አህመድ ሼዲ አስታውቀዋል። ለውጡ ፍጹም አይመለስም፣ ወደፊት ይቀጥላል ነው ያሉት ሚኒስትሩ ዘገባለን ነው። የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ ሚኒስትር አቶ አህመድ ሽዴ ይህንን ያስታወቁት ተቀማጭነታቸው አዲስ አበባ ከሆነ የውጭ የዜና ወኪሎች ጋር በተካሄደ የትውውቅ ፕሮግራም ላይ ባደረጉት ንግግር ነው። ማምሻውን በሂልተን ሆቴል በተካሄደው በዚህ ፕሮግራም ላይ ሚኒስትሩ እንዳሉት መንግስት የተጀመረውን ለውጥ አጠናክሮ ለመቀጠል ቁርጠኛ ነው። ዘ ኮምፕሪሄንሲቭ ሪፎርም ፕሮሰስ ዊ ሃቭ ናው ኢምባርክድ ኦን ዊል ቢ ሰስቴይንድ ኤንድ ስትሬንግዘንድ የጀመርነው የተቀናጀ የፖለቲካ ለውጥ ሂደት ከህዝቡ ባገኘነው በሚሊዮኖች የሚቆጠር ድጋፍና በጠቅላይ ሚኒስትር አብይ አህመድ ብልህ አመራር ይቀጥላል ይጠናከራልም። ይህንን ደግሞ የህግ የበላይነትን፣ ተጠያቂነትን እና ዲሞክራሲን በሚያሰፍኑ ጠንካራ ተቋማት ግንባታ እንገፋበታለን ነው ያሉት። እናም የተጀመረው ለውጥ ወደፊት እንጂ ወደ ኋላ እንደማይጓዝ ነው ሚኒስትሩ አቶ አህመድ ሽዴ ያብራሩት። No country will move without challenge. But the comprehensive change process in Ethiopia will never be back. ፈተናዎች ያጋጥሙናል። የትኛውም አገር ያለ ፈተና አይጓዝም። ነገር ግን በኢትዮጵያ የተጀመረው የተቀናጀ የለውጥ ሂደት በፍጹም ወደ ኋላ አይመለስም፣ ወደፊት ይቀጥላል፣ የዜጎችን ጥያቄዎች ይመልሳል። የመንግሥት አስተዳደርም የዜጎች ጥያቄዎች በሙሉ መመለሳቸውን ለማረጋገጥ ይታደሳል። በልዩነት ውስጥ አንድ ሆነን ለመጓዝ ነው ያሉት። በዛሬው የትውውቅ ፕሮግራም ላይ ቁጥራቸው በርከት ያሉ የውጭ ዜና ወኪሎች ተገኝተዋል። ሰሞኑን የሶማሌ ክልል ገዢ ፓርቲ የሶማሌ ህዝብ ዲሞክራሲያዊ ፓርቲ ሊቀመንበር ሆነው የተመረጡት አቶ አህመድ ሺዴ በዚህ የሚኒስትርነት ኃላፊነት መቀጠል አለመቀጠላቸውን በተመለከተ በዛሬው ንግግር የሰጡት ፍንጭ የለም። የፓርቲው ሊቀመንበር ሆነው መመረጣቸውን ተከትሎ የሶማሌ ክልል ፕሬዝዳንት ሊሆኑ ይችላሉ የሚሉ ግምቶች በአንዳንድ ወገኖች እየተንጸባረቁ ነው። Amerika di Radio, Skender Freo, Kak Adi, Sababang.